በዋይት ሀውስ ቤተ መንግስት የተዘጋጀ ዓለም አቀፍ ስብሰባ ዋሽንግተን ዲሲ ላይ ተካሂዷል። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ይህ ስብሰባ የስድሳ አገሮች ልዑካን የተገኙበት ሲሆን የሽብርና የጽንፈኝነትን ስር ወመሠረት ለመፈተሽ የታሰበ ነበር። ስብሰባውን በንግግር የከፈቱትና የዘጉት የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ብለዋል። በዚህ ስብሰባ አካሄድና በተነሱ ነጥቦች ላይ ሐሳቦቻቸውን እንዲያካፍሉን ምሁራንና ለጥያቄው ቅርቤታ ያላቸውን ወይም ለመሳተፍ ፍላጎት ያላቸውን ሰዎች እየጋበዝን ማዋየት ጀምረናል። በውይይቱ የመጀመሪያ ምዕራፍ ውስጥ ሁለት ምሁራንን ጋብዘናል። ሐዋሳ የሚገኙት የታሪክና ማህበራዊ ግንኙነቶች ተመራማሪና ጸሐፊ አቶ ተሾም ብርሃኑ እንዲሁም ዋሽንግተን ዲሲ የሚገኘው ሀዋርድ ዩኒቨርሲቲ መምህር ዶክተር አህመድ ሞኤን የጀመሩት ውይይት ይቀጥላሉ። የሚያዋያቸው ሰለሞን አባተ ነው። ዶክተር አህመድ ሲናገሩ ሽብርና ሁከት የሚበዛው በሙስሊም ሀገሮች ውስጥ ነው ብለው ነበር እና ለምንድን ነው? ብዙ ነገሮች አሉ። የኢኮኖሚ የበላይነት ለማስፈን በሀገራቸው፣ በዘይታቸው፣ በቅመማቸው፣ በምን ችግሮች አሉ። ለምሳሌ በአስራ አምስተኛ ክፍለ ዘመን ፖርቱጋል እስከ ህንድ ሄዳ የፐርሺያን ገልፍ የህንድን መስመር የተቆጣጠረችው በክርስትና እምነት ስም ነው እና እስልምናን ድምጥማጡን አጥፍታለች ከዛ ቀጥሎ ደግሞ እንግሊዝ ከአስራ አምስተኛ ክፍለ ዘመን ከአስራ ስድስተኛ ክፍለ ዘመን ጀምራ እስከ ህንድ ግዛቷ እስከ ቻይና ባስፋፋችበት ጊዜ የክርስቲያን ሄጀሞኒ ያስፋፋችበትና ሌሎቹ ሃይማኖቶች ስትወጣ ለምሳሌ በፓኪስታንና በህንድ የተደረገው ጦርነት ደም መፋሰስ ከዛ ጋር የተያያዘ ነው። የአህመድያ ሃይማኖት መስፋፋት ከዛ ጋር የተያዘ ነው። የባህውላም ከዛ ባሻገር ሌሎቹም በርካታ ችግሮች አሉ። ለእነዚህ መያያዝ ለእነዚህ መቀጣጠል። ስለዚህ የዓለምን ታሪክ መለስ ብለን ስንመለከተው የራስን ጥቅም በሃይማኖት ስም ለማስፋፋት በሚነሳበት ጊዜ እንደዚህ አይነቱ ችግር ይኖራል። አሁንም አሜሪካም ሆነ እንግሊዝ ፈረንሳይም፣ እኛ ፈረንሳውያን ክርስቲያኖች ነን፣ ስለዚህ ለፈረንሳይ ክርስቲያኖች ሆነን እንሰራለን፣ ለዓለምም እንሰራለን የሚል ዓለም አቀፍ አመለካከት የሌሎቹም ሃይማኖት የማክበር ባህል አጠናክሮ ቢቀጥሉ፣ ሙስሊሞችም ደግሞ በሆነና ባልሆነ በትንሹም በትልቁም ሆድ እየባሳቸው ማለትም ተበደል ተጎዳን፣ በዚህ መንገድ ብቻ ነው የምንሄደው፣ እናስደነግጣቸዋል፣ እናስፈራራቸው የሚል የትም የማያደርስ ነገር ግን ስልጣኔያቸውን ወደ ኋላ የሚያስቀር ሌላ ምሳሌ አያስፈልግም። ሶሪያ ያለው በጣም የሚያሳዝን ሁኔታ ከዚህ የበለጠ በቂ ማስረጃ የለም። ሙስሊሞች እርስ የሶሪያ ስልጣኔ ስንት ሺህ ዓመት የተገነባ ስልጣኔ ወደም። በዚህ ላይ የተጠቀመ ማን ነው? የተጎዳ ማን ነው? ዞር ብሎ ማየት። በአሁኑ ጊዜ በኢራቅ ላይ የሚደረገው አይአይሲሲ ጦርነት ማን ነው እየተጎዳ ያለው እና በሌሎቹም ሀገሮች በመጎዳት ላይ ያለው ማን ነው? የራሳቸው ስልጣኔ የራሳቸው ሀብት ነው። ይሄንን አመለካከት ትተው ልክ ኦባማ አሁን የጀመሩትን የሂውማን ራይትስ መስፋፋት፣ የሃይማኖት መቻቻል እና የሰላማዊ ውይይት ቢካሄድ በሙስሊሙም ዓለም ልቦና ገዝተው ወደ ነፍሳቸው ቢመለሱ ማለትም የሃይማኖት ፈጣሪ ፈጣሪ ብቻ መሆኑም አላህ ወይም እግዚአብሔር መሆኑን ሌላው የሚጠይቀው ራሱ መሆኑን አውቀው ቢሰሩ የተሻለ ለውጥ ሊመጣ ይችላል። በዓለምም ላይ ሰላም ሊሰፍን ይችላል። ፕሮፌሰር አህመድ ይቅርታ እለምናለሁ። ምክንያቱ ቅደምኩኝ የለም እንዲሁ እንዳውሳ ናገ እንዳጠር ብዬ ነው። ጨምረው ሙስሊሞች ሀገር ነው ብዬ ስል ጂኦግራፊካሊ ማሰብ ያለብህ ዛሬ ከሴፕተምበር ጀምሮ መስከረም አንድ ጀምሮ ብናየው ሙስሊሞች ወደ አራት ሚሊዮን ተኩል ሙስሊሞች ከዛ ወዲህ በደረሰው በጦርነት መልክ የሆነ ሽብርተኞቹ ሲያሳድዱ ወይም ሽብርተኞች እነሱ ሲያሳድዱ ጣልቃ ገቦች የሆኑ ኃያል መንግስታት ያሉበት በአይናቸው ስር እያዩ ጦርነት ሁሉ የሚካሄደው ሙስሊም አገር ላይ ይሄ ነው ችግሩ፣ እንጂ ሙስሊሞች ራሳቸው በተፈጥሯቸው ሽብርተኞች ሆነው ያመጡት ነገር አይደለም። ይሄ ነው ጥያቄ ለሁላችንም አሜሪካንም። እኔ ሁልጊዜ አፍሪካን ስተዲዝ አለሁበት በየቦታ ይሄ ጥናቱ ሶስት ሚሊዮን ተኩል ህዝብ መሞቱ፣ ሶስት ሺህ አሜሪካን ህዝብ መሞቱ ትልቅ ኪሳራ ነው ለእኔ። ይሄ ኪሳራው እኩል አይደለም ደግሞ ተመጣጣኝ አይደለም በሚል አንዳንድ ሰዎች ያሉ፣ ምሁራን እንደኔ ያሉ ጥያቄውን ያነሳሉ። ነገር ግን አንድ ሰው መሞት አንድ ሰው በእስልምና አመት አንድ ነፍስ የገደለ ሁሉም እንደ ገደለ ነው የሚባለው። የእኔ የእምነቴን አናጉብኝ። ስለዚህ ሁሉም ብዙም አንድም ሁሉም እኩል ነው ለእኔ የአንድ ሰው ነፍስ መሞትና የአስር ሰው ነፍስ መት ሁልጊዜ ኪሳራ ነው ለእኔ። ስለዚህ በሰላምና በውይይት የሚፈታ ሲሆን ሳለ ኃይል መቀነስ አለብን። አሜሪካ መማር ያለባት ሁልጊዜ መመከርም ያለባት ኃይል ፕሬዚደንት ኦባማን ብሎታል፣ ኬሪ ብሎታል። ኃይል ብቻ ለራሱ መልስ አይሰጠንም ላለን ችግር በታዳጊ ሀገሮችም ሆነ እንደዚሁም በመካከለኛ ምስ ኃይል ብቻ አያዋጣም። ፕሬዚደንቱ ሲናገሩ ሰዎች ሲጨቆኑና ሰብአዊ መብቶቻቸውን ሲገፈፉ በተለይ ደግሞ በሃይማኖት መስመሮች ከጎሳ ጋር በተያያዙ መድረኮች የተቃውሞ ድምፆች ሲታፈኑ ለሁከተኛ ጽንፈኝነት ምግብ አቅራቢዎች፣ አዳባሪዎች ይሆናሉ። ሽብር ፈጣሪዎቹ ይጠቀሙባቸው ዘንድ ሁኔታዎችን ያመቻቹላቸዋል። ሰላማዊና ዲሞክራሲያዊ ለውጦች ገደብ ወይም እገዳ ሲጣልባቸው አመፅ ወይም ሁከት ብቸኛ አማራጭ ሆኖ ለሚቀርብላቸው የሽብር ፕሮፓጋንዳ እድል ይከፍታሉ ብለው ነበረ። ይሄ በሙስሊሙ ዓለም ውስጥ ይሰራል፣ በነገራችን ላይ ኢትዮጵያንም ጨምሮ ለማለት ፈልጌ ነው። ሁልጊዜ ሰዎች ሲጨቆኑ፣ ሰዎች ድምጻቸውን እንዳያሰሙ ሲደረጉ፣ ሰዎች ማድረግ ያለባቸውን በሃይማኖታቸው በእምነታቸው ማድረግ የሚገባቸው እንዳያደርጉ ሲከለከሉ ብዙ ጊዜ ቅሬታ ሊሰማቸው ይችላል። አንድ በኢትዮጵያ ውስጥ መቻቻል አለን የሚል አንድ መጽሐፍ በአንድ ትልቅ የሃይማኖት አባት የተጻፈ አለ። እስካሁን ድረስ የሚገርመኝ ነገር በኢትዮጵያ ውስጥ ለምሳሌ በትግራይ፣ በጎንደር፣ በጎጃም እና በሌሎች ቦታዎች በየአምስት መቶ ሜትሩ በየስድስት መቶ ሜትሩ ቢርቅ በአንድ ኪሎ ሜትር ቤተ ክርስቲያናት ይሰራሉ። ዛሬም ብዙ ሰዎች ሃይማኖታቸውን ለማስፋፋት ሃይማኖታቸውን ለማጠናከር ስለሚፈልጉ በርካታ ቤተ ክርስቲያናት ይሰራሉ። አልፎ አልፎ ደግሞ የሙስሊም መስጊዶች ሲሰሩ ይታያሉ። እነዚህ አንዳንዶቹ ጣሊያን የሰራቸው ናቸው፣ አንዳንዶቹ ደግሞ ጣሊያን በሰራቸው ላይ የተገነቡ ናቸው። ነገር ግን ይሄንን አጋኖ በማሳየት ዛሬማ በቃ እነዚህ እስላሞች እንትናሉ ይኸው ከአረብ ሀገር እያመጡ መስጊድ እየሰሩ ነው፣ እንደዚህ እያደረጉ ነው በማለት ነገሮችን አጋንነው በክርስቲያኑ እና በሙስሊሙ መካከል ችግር ለመፍጠር የሚታክቱ የሚደክሙ ሰዎች እንዳሉ የታወቀ ነው። ስለዚህ ሙስሊሙ ህግ በአንድ ሀገር ውስጥ ቅድም ፕሮፌሰር አህመድ ሙሀይሚን ለመግለጽ እንደሞከሩት በአንድ ሀገር ላይ የሃይማኖት እኩልነት መኖሩን ለማረጋገጥ በህገ መንግስት ብቻ መደንገግ የለበትም። ከዛ ጋር የሚሄዱ አብረው ሊሄዱ የሚችሉ የሃይማኖት ህጎችም ያስፈልጋሉ። ለምሳሌ በአንዱ ትምህርት ቤት ሂጃብ አድርጎ መሄድ ይቻላል፣ በሌላው ትምህርት ቤት አይቻልም። በአንዱ ትምህርት ቤት እንዲሄድ ማድረግ ይቻላል፣ በሌላ ቦታ ማድረግ አይቻልም። በሃይስኩሎች ቅርባቸው ስላሉ ይሰግዳሉ። ዩኒቨርሲቲዎች አካባቢያቸውን ለቀው ሲሄዱ በአንድነት ተሰባስበው የሚሰግዱበት ቦታ የለም። እስልምና ደግሞ ተሰባስባችሁ ስገዱ ይላል። ስለዚህ ይሄ ምንድን ነው መደረግ ያለበት? ዩኒቨርሲቲዎች ተማሪዎችን ሲቀበሉ ለምሳሌ ሃይማኖታቸውን ግምት ውስጥ ያስገባሉ ወይ? የመጡበትን ባህል ግምት ውስጥ ያስገባሉ ወይ? ለምሳሌ በአፋር ውስጥ ብዙ ቤተ ክርስቲያን የለም። ሰመራ ውስጥ እንዲያውም ሰመራ አካባቢ ቤተ ክርስቲያን አላየሁኝም። ነገር ግን እነዚህ ክርስቲያኖች ሰመራ ሲማሩ ሄደው ክርስቲያኖቹ ሃይማኖታቸውን ፕራክቲስ ማድረግ አለባቸው። ለእነሱ የሚመች ሁኔታ መፈጠር አለበት። መደወል አቡ አካባቢ ምናልባት ብዙ ቤተ ክርስቲያኖች ላይኖሩ ይችላሉ። ነገር ግን ከመላው ኢትዮጵያ የተወጣጡ ክርስቲያኖች ሄደው እዛ ይማራሉ እና ቤተክርስቲያን ያስፈልጋቸዋል። በተመሳሳይ ሁኔታ ደግሞ ሙስሊሞችም አብረው የሚሰግዱበት ምክንያቱም ሃይማኖት ስለሚፈልግ የሚሰግዱበት ሁኔታ መመቻቸት ሲኖርበታል። ሲጾሙ ደግሞ በጾማቸው ጊዜ የሚበሉት፣ በጾማቸው ጊዜ ተነስተው እንትን የሚያደርጉት ሁኔታዎች መኖር አለባቸው። እንዴት ነው የሚደረገው? እንዴት ነው የሚሆነው? ምንድን ነው የእስላም ባህል? ምንድን ነው የክርስቲያን ባህል? ብለው ዩኒቨርሲቲዎች ዝም ብሎ በጅምላ መቀበል ሳይሆን ገና ተማሪዎች ከመምጣታቸው በፊት ይሄን ማድረግ አለባቸው ባለፈው ዓመት እኔ በዚህ በኢትዮጵያ ውስጥ ያዩት አንድ ትልቅ ተስፋ የሚፈነጥቅ ነገር አይቻሉ ይኸውም ምንድን ነው ፖለቲካውን በሚመለከት የኢትዮጵያ ዩኒቨርሲቲዎች በሙሉ ተሰብስበው ጥሪ ተደርጎላቸው መግለጫ አግኝተዋል ብዙ ተማሪዎችም መስማታቸው ጥሩ አድርገዋል በተመሳሳይ ሁኔታ ስለ ሰብአዊ መብት ስለ ሃይማኖት መቻቻል እና በሰላም አብሮ መኖር ውይይት በዩኒቨርሲቲ ተማሪዎች መካከል በዩኒቨርሲቲዎች መካከል ቢደረግ የበለጠ ትልቅ አስተዋጽኦ ይኖረዋል። ከዛ በኋላ ሰዎችም ሕግን ለማውጣት ይችላሉ የሚል እምነት አለኝ። ባለፈው ጊዜ ሄጃለሁ። በታህሳስ ወር ኢትዮጵያ የአዲስ አበባ ዩኒቨርሲቲ ተማሪዎች ክበብ አሉ። የሰላምና የውስጥ ሃይማኖት ክበቦች የሚባል በእኛ መስሪያ ቤት በኩል ተቋቁሟል። ቀኑም ሙሉ መውሊድ ቀን ነው። ላኢላሀ ኢለላህ ብዬ እንዴት ገረመኝ። በማግስቱ ቀኑን ሙሉ ከወጣቶች ሰላሳ ሁለት ወጣቶች ሙስሊም፣ ክርስቲያን የአዲስ አበባ ዩኒቨርሲቲ እንዴት ክበብ አቋቁመው እንዴት አንድ ላይ እንዴት እንደሚኖሩ እንዴት ይታገሉ። ይሄ ያደረግነው ሆቴል ውስጥ ነው ዩኒቨርሲቲ ውስጥ አይደለም። ግን የኔ አገር እዚህ እንደዚህ ያለ ውይይት ዩኒቨርሲቲ ውስጥ ነው የምናደርገው። እንደ ሰግደው እንደ ሰግደው እንደ ጨረሰው ወደ ውይይት ይመለሳሉ። ከውይይቱ ደግሞ ወደ ጸሎት ይገባሉ። ይሄ ደግሞ ሰላ በት በትምህርት ነው በምሳሌ ነው ያሳየኋቸው አንድ ላይ ከነሱ ጋር ቁጭ ወይ አንድ ቀን ሙሉ ስማች፣ ሰላሳ ሁለት ከኔ መስሪያ ቤት ልትቀበሉ ትሽታብታላችሁ። እነዚህ ወጣቶች ሴቶቹ እና ወንዶ ሂጃብ ያላደረገ ያደረገም፣ ደጉም ጎፈሬው ልክ ትልቅ ያደረገ አሜሪካዊ አይነት ትግር፣ የኢትዮጵያ ሽሩባ ይሄ ሁሉ በአይኔን አይቼ አንድ ቀን ሙሉ ቀን ከነሱ አሳልፊያለሁ። በቂ ነው እሱ። እንደዚህ ያለ መቻቻልና ትምህርት ማስተላለፍ አለብን። ስለዚህ በኢትዮጵያዊነታችን በኃይልም እስካለን ድረስ የሕግ በላይነት የፍትህ ማስፈጸምና ሁኔታውን ራሱ ህገ መንግስት ብቻ በቃ አይደለም። ስራ ላይ እንዴት እንደሚውልና እንደምንሰራበት እሱ ራሱ ራሱን የቻለ ትምህርት ነው እና መንግስት ለምሳሌ ህዝብ መብትህን ወቅ የሚል ህገ መንግስትን ወቅ ማለት ነው። ፍትህን ወቅ ሲባል ፍትህ እንዴት እንደሚፈጸም ማወቅ አለብን። ስለዚህ እኔ ተስፋ ያለኝ በውይይትና በሰላም ሁሉም ነገር ይፈታል፣ ግን ሀይል ቦታ የለውም። ሙስሊሞቹም ከፍለዋል ብዙ ሦስት ሚሊዮን ተኩል ባለፈው አስራ አምስት ዓመት የሞቱበት ምክንያት ተገቢ ማይመስልኝ። ሁለታችሁም ያነሳችኋቸውን እንደ ኃላፊነት ሊቆጠሩ የሚችሉ ተፈጻሚ ሊደረጉ ይገባቸዋል። ለሽብር ፈጠራንም ይሁን ጽንፈኝነትን ለመቆጣጠር ብላችሁ ያቀረባችኋቸው ሀሳቦች ለማን የተሰነዘሩ ናቸው? ለህዝብ፣ ለመንግስት፣ ለሲቪል ማህበራት ለሃይማኖት ተቋማት ወይም ለመሪዎቻቸው ማን ነው ይሄንን ማስፈጸም ያለበት ብላችሁ ነው የምታስቡት የማን ተጠያቂነት ነው ፕሬዚደንት ኦባማም ብሎታል በንግግሩ መፍትሄ የአሜሪካ መፍትሄ አንደኛ ፌዴራል መንግስት ወይንም ለራሱ ሊሰራ አይችልም በአንድ እጅ አይጨበጨብም ራሱ ህብረተሰቡ ስልጣን እንዳለው አስመስሎ የራሳቸው ችግር በራሳቸው ችግር ሊፈቱ ይችላሉ ደግሞም መንግስት ሁልጊዜ በታየው ጊዜ አይ እኔ አልተስማማኝም ብሎ ጣልቃ ለመግባት አይችልም ያኛው የሕዝቡ ያቀረበው በዴሞክራሲ መከበር አለበት። ይሄ ነው ስለዚህ አንደኛው የመንግስት ኃላፊነት አለው። ህውከት ቢነሳ መንግስት ነው ኃላፊ። አንድ ነገር ቢነሳ መንግስት ነው ኃላፊ። ስለዚህ የመንግስትም በህብረተሰቡ መከበር አለበት። የመረጠው መንግስት በራሱ ፈቃድ ከፈረጠ ከመረጠው ወዶ ከመረጠው የነሱ መብት የሚፈጽምላቸው ችግራቸውን የሚያላቸው ልማትም የሚያላቸው ሰላምን፣ ውይይትን የሚያካሄድላቸው መንግስት አመቻች ነው። በአንድ በኩል ደግሞ ኃላፊነት አለበት። ህዝቡ ራሱ ህዝቡ ማህበረሰቡ ሁሉ ኃላፊነት ሁከት እንዳይፈጥር የቤተሰብ ኃላፊነቱ አንድ ልጅ እዚያ ወጥቶ ሁከት ፈጥሮ ቢገደል የእኔ ልጅ ነው የሚሞተው ብሎ ማሰብ አለበት። ስለዚህ በቤተሰብነት፣ በአባትነት፣ በእናትነት፣ በባልነት፣ በምስትነት ኃላፊነት የእያንዳንዱ ህብረተሰብ ሃይማኖትም እንኳን አሁን ወንድሜ ያመጣው ኢትዮጵያዊነ ኢትዮጵያዊነት ብቻ ማለት በቂ አይደለም። ሞራል ያስፈልገዋል ኤቲክም ያስፈልገዋል ሀይማኖት ያስፈልገዋል። ስለዚህ ሀይማኖት ከምንሰራብው ስራ ውጭ ልናደርገው አንችልም። ሃይማኖ የተያዘ ነው። ስቴታችን ነው። ስለዚህ ኢትዮጵያዊነትን እታችን አይቀንሰውም። ስለዚህ አንዱ ኢትዮጵያዊ በአንድ ሃይማኖት ንጹህ ነው፣ ሰላማዊ ነው፣ እምና- አማኝ ነው ብለ፣ አንደኛው ደግሞ አይ ይሄ ሃይማኖት ያመነበት ይኔን ለማጥፋት ነው የመጣው ማለት እሱ ትክክል አይደለም። ስለዚህ ሃይማኖት አባቶችና እንደዚሁም ህብረተሰቦች ሀላፊ ነ በመጨረሻ የዓለም መንግስታት እንደ አሜሪካን በሌላ በኩል በራሳቸው በማ ፕሮክሲ ዎር የሚባል አለ በተወካይነት በተወካይነት ገብቶ ሽብርን መፍጠር ወይም ረብሻ መፍጠር የራሳቸውን ጥቅም ለመጠበቅ የአንድ መንግስት ኃላፊነት ነው። እንደዚህ ያለ ነገር በራሱ ህዝብ በኢትዮጵያ ለምሳሌ የውጭ ሀገር መሳሪያዎች ሳንንሆን ሀገራችን ተመራጮች ነን ህዝባችን እንወክላለን ብለው የሚቃወሙበትም ጊዜ ያላቸው መከላከል እንችል። ምክንያቱም በመጨረሻ የተመረጡት የዚያን ሀገር ህዝብ ለመጠበቅ ነው እንጂ የውጭ ሀገር ጥቅም ለመጠበቅ አይደለም። ስለዚህ መንግስትም ኃላፊነት አለ። የውጭ ዓለም እንደ ፕሬዚደንት ኦባማ እኔ የምተነጋግር ያለው ብዙ በቀደም እንኳን ጽፌያለሁ። ኃላፊነቱ ያለው እንደዚህ ያሉ ለልማትና ለጤና፣ ለደግ ለሁሉም እንደ ኢቦላዝ ላይቤሪያ ድረስ ሄደው በየቦታ ሴራሊዮን ድረስ ሄዱ። እንደዚያ ሲያደርጉ ህጋዊ የሆነ ሰብአዊ የሆነ ስራ ነው። ግን ወታደር ስልኩ እንደዚህ እሱ ከኛ ከልቸር ጋር አይስማማም። ከአሜሪካን እንኳን ጥቅሙም አይስማማል። ስለዚህ የውጭ ሀገር አለም ማወቅ አለባቸው የሌላ አገር ሰላም ሲጠበቅ የራሳችንን ሰላም ይጠበቃል ማለት መሆን አለበት። እኔም ይሄ ነው የምለው። ምንድነው አንደኛ መንግስት ኃላፊነት አለበት። እስካሁን ድረስ የተወሰዱ በጣም ጥሩ ነገሮች አሉ። ነገር ግን እነዚህን ነገሮች ደግሞ የበለጠ እያጠናከሩ የሚሄድ ቀረብ ብሎ የማየት ይሄ ጉዳይ የኔ ነው፣ የሙስሊም ጉዳይ የኔ ነው፣ የክርስቲያኑ ጉዳይ የኔ ነው፣ የአይሁዱ ጉዳይ የኔ ነው፣ ሃይማኖት የሌላቸው ሰዎች ጉዳይ የኔ ነው ብሎ ይሄንን የሚከታተሉ ብቃት ያላቸው ማለትም ኢትዮጵያዊ ሆነው የሚያዩ ሰዎችን መመደብ ይኖርበታል። ሌላው ሚዲያ ነው። የኢትዮጵያ ሚዲያ ምንም እንኳን አቅሙ ውስን ቢሆንም በተቻለ መጠን ሁሉ የኢትዮጵያ ሀብት ናቸው፣ የኢትዮጵያ ሕዝብ ሀብት ናቸው። ያ የኢትዮጵያ ሕዝብ ሀብት ለኢትዮጵያ ጥቅም እንዲውል አድርገው በህዝቦች መካከል መቻቻል መፋቀር እንዲመጣ በመፋቀርም በመቻቻልም ልማት እንዲመጣ ጥረት ማድረግ ይኖርባቸዋል። ከዚህም በተጨማሪ ደራሲያን ራሳቸው በዚህ በኩል በኢትዮጵያውያን መካከል መቻቻል መፋቀርና በሰላም አብሮ የመኖር ባህል እንዲዳብር የበኩላቸውን አስተዋጽኦ ማድረግ ይኖርባቸዋል። ሌላው ግለሰቦችም ቢሆኑ ከፍተኛ ሚና ሊጫወቱ ይችላሉ። በዚህ በኩል በተለይ የኢትዮጵያን አንድነት የበለጠ ለማጠናከርና ልማቷን የበለጠ ለማፋጠን እንዲቻል በሀገር ውስጥም ያሉ ሆነ በውጭ ሀገር ያሉ ግለሰቦች ከፍተኛ ሚና ሊጫወቱ ይችላል። ለምሳሌ አንተ ራስ ውጭ ሆነ ያለህን ሚዲያ ተጠቅመህ ለኢትዮጵያ የተሻለ ሁኔታ መምጣት የበኩልህን አስተዋጽኦ ልታደርግ ትችላለህ። ሌሎችም እዛ ያሉ ሰዎች ሊያደርጉ ይችላሉ። በእንግሊዝም በፈረንሳይም እንደዚሁ ነው። ከዚህም በስተቀረ የሃይማኖት ተቋማት እርግጥ ነው የሚፈለገውን ያክል እየተንቀሳቀሱ አይደለም። የየራሳቸው የሆነ ደግሞ ውስጣዊ ችግር አለባቸው። ነገር ግን በተጠቃለለ መልኩ ሲታይ ሃይማኖቶችን አሰባስቦ የሚመራ ተቋም አለ። እነዚህ የሃይማኖት ተቋማት በሕዝቡ መካከል ኢትዮጵያዊ ሆነው እነሱም ይህን አመለካከት ኢትዮጵያዊ ሆነው ማየት ኢትዮጵያዊ ሆነው ሲያበቃ በሙስሊሙም በክርስቲያኑም ኦርቶዶክሱም በካቶሊኩም በፕሮቴስታንቱም ከክርስትና ደግሞ እንደዚህ የተለያዩ ሴክቶች በሚመለከት ኢትዮጵያዊ ሆኖ በህዝቦች መካከል መተሳሰብና መገናኘት እና መወያየት እንዲኖር ጤናማ የሆነ ሌላው ዶክተር ያነሱ ትልቅ ነገር አለ። ቤተሰብ መሰረት ነው። ቤተሰብ መሰረት ነው ለሁሉም ነገር። አንድ ሙስሊም ቤተሰብ ልጆቹን ሲያሳድግ ክርስቲያን ጓደኞች ውጭ እንዳሉ ከህፃነቱ ጀምሮ ማስተማር እንዳለበት ሁሉ አንድ ክርስቲያን ቤተሰብም ልጆቹን ሲያሳድግ ሙስሊም ቤተሰብ የተለያየ ሃይማኖት ያሉ መሆናቸውን ጠርጾ ማሳደግ ይኖርበታል። ይሄ እንግዲህ የሰዎች መብት ከማክበር ጋር ስለ ሰብ እና ከማስተማር ጋር እና ዲሞክራሲ ከማስተማር ጋር አብሮ የሚሄድ ነው ስለዚህ ቤተሰብ ያለው ሚና በዚህ ረገድ በጣም ከፍተኛ ስለሆነ ሁሉም ከላይ እስከታች ያለው ጥረት ቢያደርግ በዓለማችንም በሀገራችንም በቀበሌያችንም በአካባቢያችንም ሰላም፣ መቻቻል እና ፍቅር ይሰፍናል የሚል አመለካከት አለኝ። አቶ ተሾም አሁን በተለይ ከቤተሰብ ጋር ተያይዞ ያነሱትን ነጥብ የሚያጠናክር አንድ ሀሳብ የዩናይትድ ስቴትስ ፕሬዚደንት የጸጥታ አማካሪ ሚስ ራይስ ተናግረው ነበረ በዚሁ ስብሰባ ላይ ሁከተኛ ጽንፈኝነትን ስንጋፈጥ ጠንካራና ውጤታማ ድምጾች ካሏቸው መካከል የሚገኙትን በተለይ ሴቶችና ልጃገረዶችን ይመለከታል። በልጇ ላይ አጓጉል ጠባዮችን ቀድሞ ለማወቅና ለማድረቅ ሙከራ ለማድረግ ከእናት የሚቀድም ከቶ ማን ይኖራል ነበር ያሉትና ልክ ነው። አሁን ያሉትን ነገር የሚያጠናክር ነው። እስቲ ወደ አንድ ወደ ሌላ ደግሞ ሀሳብ ልምጣና እነዚህ በመካከለኛው ምስራቅ የሚሆን በአፍሪካ ያሉ የሽብር ቡድኖች የሚፈጽሟቸው አድራጎቶች እስላማዊ አይደሉም፣ እስላማዊ እምነትን ጨርሶ የሚቃወሙ ናቸው ብላችሁ ያነሳችኋቸው ነጥቦች አሉ። ትልቅ ዋጋ ያላቸውን የቅዱስ መጽሐፉን ቃሉን እምነቶች የሚረግጡ ናቸው ብላችሁ ያነሳችኋቸው አስተያየቶች አሉና ይህ በሆነበት ሁኔታ ታዲያ ለምንድን ነው ወጣቶች ከአለም ዙሪያ ወደ እነሱ በእስልምና ስም የሚጎርፉት? ፕሬዚደንቱ ያሉ ቅሬታ ያመጣል። አንዱን ጓል አንዱ ከተሻለ አንተ የተሻለ ዜጋ ነህ ስባል ችግር ያመጣል። እኔ ሰሎሞን፣ ምንድን ነው የሚመስለኝ ሁልጊዜ ከአሸባሪነት ጋር የተያያዙ ክፍሎች እና አሸባሪነትን ከሚያስፋፉ ሀይሎች ሁልጊዜ የሚመጣው የሚሰጠው ቁንጽል የራሳቸው አላማ ይኖራቸውና ራሳቸው የሚፈልጉት ነገር ይኖርና ከቁርአኑ አንዳንድ ነገሮችን በመጠቃቀስ ያንን አንስተው ልጆቻቸውን ያስተምራሉ፣ ተማሪዎቻቸውን ያስተምራሉ፣ የገዟቸውን ሰዎች ያስተምራሉ፣ የሚረዷቸውን ሰዎች ያስተምራሉ፣ ያገኟቸውን ሰዎች ያስተምራሉ። እነዚህ ሰዎች ከበስተኋላቸው ከፍተኛ የሆነ ዓላማ አላቸው፣ ከፍተኛ የሆነ ገንዘብም አላቸው። ምንም የማያውቅ ባዶ የሆነ ሰው ደግሞ ለምሳሌ እስልምና ከፍተኛ የሆነ መቻቻል፣ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ከክርስቲያኖችም ከአይሁዶችም ጋር ተስማምተው መኖራቸው እየታወቀ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም አሁንም መልእክተኛ መሆናቸውና የፈጣሪን ቃል እንዲያስተምሩ መላካቸው ህዝቡንም በሰላም እንዲመሩ የተሰጣቸው ኃላፊነት እያለ እና በአጠቃላይ እስልምና ተነስቶ ንጹሀን ሰዎች ግደሉ፣ ንጹሀን ሰዎች አሸብሩ፣ ንጹሀን ሰዎችን ረብሹ ፈጽሞ የሚልበት የለም። እርግጥ ነው ስለ ጂሀድ የተጠቀሱ ነገሮች አሉ። ጂሀድ ለነቢዩ መሐመድ የተሰጠ ትእዛዝ ናቸው። ሊገድሏቸው የመጡ በሰላም ሲመሯቸው ያልተመሩ ሰዎች የተሰጠ ትእዛዝ ነው። እሳቸውን መሆን አይቻልም። እሳቸውን መምሰል ይቻል ይሆናል። ለእሳቸው የተሰጠው ትእዛዝም ለግለሰቦች የሚሰጥ ነገር አይደለም። ነገር ግን ሰዎች ለእሳቸው የተሰጠው ትእዛዝ እሳቸውን በመሆን እሳቸውን በመወከል አንዳንድ ጊዜም የፈጣሪን ስልጣን በመጋራት ቁርአኑንም ሀዲሱንም እንደፈለጉ ሲተረጉሙትና ሲያተራምሱት ይታያሉ። ይሄ በመሆኑ ምክንያት ብዙ ወጣቶች በትክክለኛ አቅጣጫ መሄድ ሲገባቸው፣ ትርጉሙን በትክክለኛ አቅጣጫ መረዳት ሲገባቸው ባለመረዳታቸው ምክንያት ወደ ስህተት ጎዳና ሲገቡ ይታያሉ። ሌላ ቀርቶ ስለ እውቀት ስለ ማወቅ ቁርአን ውስጥ በጣም በብዙ ገጾች ነው የተጻፉ። አንድ ሰው እንቅስቃሴ ከማድረጉ በፊት ማወቅ እንዳለበት በሀዲሶች ውስጥ በጣም በሰፊው ነው የተገለጸው። ከነቢዩ መሐመድ በኋላ ደግሞ ሌሎች የእሳቸው ተከታዮች ሰዎች እስልምናን ለማራመድ እስልምናን ለመቀበል ራሱ ማወቅ እንዳለባቸው አበክረው ያሳስባሉ። እስልምና የሰላም ሃይማኖት ነው። ነገር ግን እስልምናን ለራሳቸው ዓላማ ሲሉ ሰዎች የሽብር የሁከት የራሳቸው ጥቅም ማስከበሪያ አድርገው ወስለውታል። በአያሌው የፖለቲካ መሳሪያ አድርገው ወስለውታል። በዚህ ምክንያት ሰው በሕይወቱ እያለ በእሳት ያቃጠሉ ሰዎች ናቸው። ሚዲያውም የሚያሳየው እነዚህን ሰዎች ነው። እነዚህ ሰዎች ሙስሊሞች ናቸው ወይ ብሎ መጠየቅ ይቻላል። እነዚህ እንዲያደርጉ ትእዛዝ አላቸው ወይ፣ የእስልምናን ሃይማኖት በትክክል ተከትለዋል ወይ ብሎ መጠየቅ ይቻላል። ነገር ግን ሰዎች ለረከሰ ዓላማቸው፣ ለጎደፈ ዓላማቸው ወይም ለተሳሳተ ዓላማቸው፣ ለፖለቲካቸው ሲሉ ቁርአኑን ልክ መጽሐፍ ቅዱስን እያበላሹ እንደሚተረጉሙት ሁሉ ቁርአኑንም እያበላሹ ለራሳቸው ጥቅም ሲያውሉት ይታያል። በዚህ ምክንያት አንድ ሰው ቦምብ ታጥቆ በገበያ ውስጥ ይገባል፣ ብዙ ሰዎች ያልቃሉ። ስብሰባ አዳራሽ ውስጥ ይገባል፣ ብዙ ሰዎች ያልቃሉ። አንድ ሰው የጦር መሳሪያ ይዞ ይገባል፣ ብዙ ሰዎች ያልቃሉ። ይሄም በጎ ተግባር ተደርጎ አሸባሪዎች እሰየው፣ ደጋ ደረት፣ እኛን እንደግፋለን፣ የእኛ ተልእኮ ይላሉ። ምናልባትም ለሟቹ ቤተሰብ እርዳታ ያደርጋሉ። ትልቅ ጀብድ እንደሰራ አድርገውም ያቀርባሉ። ይሄ የመለኮት ትዕዛዝ ነው ብሎ ማለት በጣም ያስቸግራል እና ሊሆንም የሚችል ነገር አይደለም። የመቻቻል በሰላም ኑሩ ነው የሚለው ፈጣሪ እንጂ ተገዳደሉ አይልም። እና ይሄ እንዳልከው የሽብሩ ነገር የመጣው ከማወቅ ጋር የተያያዘ አይደለም፣ ጥራዝ ነጠቅ በመሆን ነው። እዚህም እኛ ጋር ይታያሉ ጺማቸውን በማሳደግ ሱሪ በማሳጠር እና አንዳንድ ነጭ ልብስ በመልበስ ሙስሊም ለመምሰል የሚጥሩ አሉ ነገር ግን ውስጣቸው ሲታይ ባዶ ነው። ስለ እምነቱ ያላቸው በጣም ዝቅተኛ ነው። ስለ እስልምና ሲነሳ በከፍተኛ ደረጃ ይቆረቆራሉ። ነገር ግን እስልምና ምንድን ነው ተብለው ሲጠየቁ እና ምን ምን እንዳነበቡ ሲጠየቁ አንዳንድ ነገሮችን ያቺ የሰሟትን መስጊድ ላይ ቁጭ ብሎ የሰሟትን ብሎ ተነስቶ ሲዘበዝቡ ይታያሉ እና ነገር ግን እስላም እንደዚህ አይደለም። ዘላቂነት ላለው የእስልምና እድገትም በህዝቡ መሰራጨትም ቢሆን እንደዚህ አይነቱ ጥራዝ ነጠቅ አመለካከት ምንም ፋይዳ የሌለው የትም የማያደርስ አመለካከት ነው። በበኩሌ እስላማዊ አይደለም ብዬ ነው የማስበው። በነገራችን ላይ እርስዎ አሁን አንዳንድ ከእምነቱ ተከታዮች ጋር የተያያዙ ትችት የሚመስሉ ሀሳቦችን እየሰነዘሩ ነው። ስሙ ደግሞ ተሾመ ብርሃኑ ነው። ለብዙ ሰው ተሾመ ብርሃኑ ብሎ ሙስሊም ማን ነው ብለውለን የሚያነሱልኝ ሰዎች ነበሩ ይሄንን ውይይት ሳዘጋጅና፣ በመሰረቱ በአረብ ስም መጠራት እስልምና አይደለም። ገብረ እግዚአብሔርን አብዱላህ ማለት ነውር አይደለም። አብዱላህ ማለት ነው ገብረ እግዚአብሔር ማለት በሀገራችን ብቻ ሳይሆን በህንዶችም በፓኪስታኖችም ኢራኖችም ቱርኮችም ስማቸውን በብዛት የሚጠሩት በራሳቸው በቋንቋቸው ነው። እና ግን በሀገራችን እንዳጋጣሚ ሆኖ ገና መብሰሉም ስለሌለ የእብራይስጥ ቋንቋ ካልጠቀስ ክርስቲያን አትሆንም፣ በአረብኛ ስም ካልተጠራህ ሙስሊም አትሆንም፣ ወይም መስለህ አትታይም። ስለዚህ እንደዚህ አይነቱ አመለካከት በእኛ ሀገር በእኛ ሀገር ግን ተሾመም፣ ከበደም፣ ይመርም፣ የሱፍም ሁሉም መጠሪያዎች ናቸው እንጂ የሀይማኖት መገለጫዎች አይደሉም። በስማቸው አማርኛ ሊሆን ይችላል ኦሮምኛ ሊሆን ይችላል እና ሌላም ሲዳምኛ ሊሆን ይችላል። ነገር ግን ሙስሊም እንዳይሆኑ የሚከለክላቸው ነገር የለም። ያው ለማንኛውም እርሶ ተሾመ ብርሃኑ ሙስሊም ነው አቶ? አዎ ሎሞን ታሪክ አለው ይሄ ነገር። የወሎ ህዝብ በአንድ ጊዜ ስቃይ ሲደርስባቸው በአስራ ዘጠኛ ክፍለ ዘመን ወይ ስም መለወጥ ወይ ማተብ ማሰር ይባላል። የወሎ ህዝብ በጣም በጣም ትልቅ የሆነ ታሪካቸው የሚያስተምር የሚችል የነቢዩ በነቢዩ ጊዜ የነበሩ ሙስሊሞች ከእስልምና በፊት የነበረ ስም ተቀጠቅሞበታል ሱፊያን የውሉ እስልምና ብቻ አይደለም። አብደላህ መሐመድ፣ እንደዚህ ሊሆን ይችላል። ምን አሉ አማረ ሐሰን፣ ይመር፣ ሑሴን መሐመድ፣ ሞገስ ተሾመ፣ ለምሳሌ ኸሊፋ፣ እንደዚህ ያሉ ስም ለምሳ ብርሃን ማለት ብርሃን እንደዚህ ያሉ ኢትዮጵያኖቹ የኢትዮጵያ ስም በመስጠታቸው የልጁን መብት ጠብቀውለት የሚኮራበት በባህሉና እናቱና አባቱ በሚያውቁት ቋንቋ ስም መሰጠቱ እስልምናውን አይነፍገውም። ስለዚህ የተጀመረ በወሎ ታሪክ ነው። የወሎ ሕዝብ በጣም ጮሌ የሆነ ሕዝብ በዚያን ጊዜ ከችግሩ ለመውጣት ስም መለወጥ ይቀላል ማተብ ከማሰር ብሎ ነው። ትልቅ ነገር ነው። ይሄንን ይሄንንም ማዳበር ያለብን ይመስለኛል። እኔ አሁን ብዙ ጊዜ ሙስሊም የሚባለው ለነገሩ ስሞች እኮ ግብጽ እኮ ብንሄድ ወይም ደግሞ ሶሪያ ብንሄድ፣ ሊባኖስ ብንሄድ ብዙ ክርስቲያኖች እኛ ሀገር የሚጠራ ሀቢብ ቢባል ለክርስቲያንም ለሙስሊምም የሚሆን ነገር ነው። ወይም ሌሎች አብደላህ ቢባል ገብረ እግዚአብሔር እንደማለት ነው እንጂ ክርስቲያን እስላም ነው ማለት አይደለም። የእኛ ትንሽ ካለማወቅ ጋር ብዙ የተያያዘ ነገር ነው፣ ስም ጋር የተያያዘው ይሄ እስላም ነው እንዴት? በአማርኛ ስለተጠራ ክርስቲያን ነው፣ በአረብኛ ስለተጠራ ሙስሊም ነው የሚለው ብዙ ጊዜ ከአለማወቅ ጋር የተያያዘ ይመስለኛል። እሺ፣ ለማንኛውም እናንተ እንደው ሰፋ አድርጋችሁ ነገሩን ብዙ ቁም ነገር አነሳችሁ። በጣም ጠቃሚ የሆኑ ሀሳቦችን ጨማመራችሁበት እንጂ እኔ እንኳን ተሾመ ብርሃኑ የሚባለው ክርስቲያን ወይም የሌላ እምነት ተከታይ ተነስቶ እስልምና እምነትን ወይም እስላሞችን ይተቻል የሚል ቅሬታ እንዳይነሳ በአድማጮች ወይም በሌሎች ዘንድ ከሚል ነው ያነሳሁት ይህንን ጥያቄ። ለማንኛውም በጣም አመሰግናለሁኝ። ጥሩ ትምህርት ነው ያመጣችሁት። እስኪ ወደ የማጠቃለያችን እንሂድና አንድ ጥያቄ ላንሳ። ለመሆኑ በአሁኑ ጊዜ ኢትዮጵያ ውስጥ ለጽንፈኝነት ለአክራሪነት ለሽብር መገፋፋት ሊዳርጉ የሚችሉ አጠቃላይ የፖለቲካ ሊሆን ይችላል፣ የማህበራዊ ግንኙነቶች ሊሆን ይችላል፣ ከትምህርትና ከሌሎችም ጋር የተያያዙ ሊሆኑ ይችላሉ ሁኔታዎች አሉ የሚል እምነት አላችሁ የለምስ ብላችሁ ታስባላችሁ? ከአቶ ተሾመ ልነሳ። እዚህ ጋር አጠር አድርገው። እኔ ሁለት ነገር ነው ያለው፣ አለ የሚሉ አሉ፣ የለም የሚሉም አሉ እኔ እንግዲህ በአብዛኛው ሳየው እነዚህ ከሳዑዲ አረቢያ የመጡ ለሰራተኛነት ሄደው ድንጋይ ለማንሳትም ሊሆን ይችላል፣ ለመሸከምም ሊሆን ይችላል፣ ሌላም ነገር ለማድረግ ሊሆን ይችላል። ብቻ በዝቅተኛ ስራ ሊሰሩ ከዚህ ሄደው ሲመለሱ፣ ሲባረሩ እንግዲህ የዛ ባህል ተሸክመው ሊመጡ ይችላሉ። መጠነኛ የሆነ እውቀት ደግሞ ይዘው ሊመጡ ይችላሉ። እያች የሰሟትን ደግሞ ይዘው እዚህ እንትን ሊሉ ይችላሉ። ይሄ ይሄ በሚታይ በት ጊዜ ባልተለመደ ሁኔታ እዚህ ሀገር እንደገና ፕሬሩ አለ የሚዲያው ፕሬር አለ እና የምዕራባውያን ሀገሮች ደግሞ የአረብ ሀገሮች ደግሞ አለ። እነዚህ ሁሉ ተጨምረው ሲታዩ በኢትዮጵያ ውስጥ አሸባሪነት እያጎደቆለ ነው የሚል አመለካከት አለ። ነገር ግን እዛ ደረጃ ላይ ለመድረስ አለ ወይ ኢኮኖሚያዊ እና ፖለቲካዊ ሁኔታ በኢትዮጵያ ውስጥ ብንል፣ ዞሮ ዞሮ ብዙ የጎላ አይደለም። በበኩሌ ሰዎች ስለለበሱ፣ ሰዎች ጢማቸውን ስላሳደጉ፣ ሰዎች አጭር ስለ ነበሱ፣ አሁን እንደሚደረገው አሸባሪዎች ወይም የአሸባሪ ተንደንሲ አላቸው ብሎ የማየት በሌላ በኩል ደግሞ ቆባቸውን ለብሰው ትልቅ ቀሚሳቸውን አድርገው መስቀላቸውን ደረታቸው ላይ አድርገው ሲሄዱ ደግሞ እነዚህ ታማኞች መስለው የማየት ነገር እነዚህ እነዚህ የመሳሰሉ ነገሮች አሉ። ስለዚህ በኢትዮጵያ ውስጥ ቆብም ያድርግ፣ ካባም ይልበስ፣ መስቀልም ያድርግ፣ ኮፍያም ያድርግ ኢትዮጵያዊ መሆኑ ነው። በተጨማሪ ደግሞ ቀሚሱም ቆቡም፣ ሁሉም ነገር የእኛ ሳይሆን የአረቦች አገር ባህል ነው። ሶስቱም፣ አይሁድም፣ ክርስቲያንም፣ ሙስሊምም ሶስቱም ተመሳሳይ ናቸው። ሶስቱም የምስራቅ ሀገር ልብስ የለበሱ ናቸው። ስለዚህ በልብሳቸው እከሌ እንደዚህ ነው እከሌ እንደዚህ ነው ብሎ ይሄኛው በልብሱ ይሄኛው ታማኝ ነው ይሄኛው ደግሞ ታማኝ አይደለም የሚለው አመለጋገጥ በጣም በጣም የሚያሳዝን በጣም በጣም ኋላ ቀር የሆነ እንደገና ደግሞ የህብረተሰቡን ስሜት የሚነካ በተለይም አሁን ፂማቸውን ስላሳደጉ አጭር ሱሪ ስለለበሱ ቀሚስ ስለለበሱ አሸባሪዎች ናቸው ተብሎ የሚታሰቡ ወይም አክራሪዎች ናቸው ተብሎ ምንም ሳያውቁ አጭር ስለለበሱ ወይም ምንም ምንም ባ እነዚህ ይሄ ግን ባህል ነው። የነቢዩ መሐመድ ሱና ነው ወይም መምሰል ነው። መምሰል ደግሞ አይከለከልም። መሆን ነው እንጂ የማይቻለው እና ስለዚህ መስለው ስለቀረቡ እነዚህ አሸባሪዎች ናቸው፣ እነዚህ አክራሪዎች ናቸው፣ እነዚህ ያደርጋሉ የሚለው አመለካከት በበኩሌ ሲኖር በጣም በጣም እጅግ በጣም ያሳዝነኛል። ክርስቲያኑ እንደዚህ ነው እንደዚህ ነው ብለው የክርስቲያኑ ስም የሚያጠፉ እነዚህ ጥራዝ ነጠቆች እንዳሉ ሁሉ እና በሌላ በኩል በትምህርት ቤትም በሁሉም ነገር መቼም እነዚህ እነዚህ ሁኔታዎች ሲፈነጥቁ ብዙውን ቅር የሚያሰኙ ነገሮች አሉ። ለማንኛውም ግን በኢትዮጵያ ውስጥ አክራሪነት አለ ወይ አሸ አስከባሪነት ያሰጋታል ወይ ለሚለው፣ የተለያዩ ምሁራን የተለያዩ ነገር ይላሉ። እንግዲህ እኔም ካለማወቅ ሊሆን ይችላል የማየው ነገር የለም። ሰው የሚበላውና የሚጠጣውን ነገር ነው የሚፈልገው። ሰው መልበስ ነው የሚፈልገው። ሰው ስራ ነው የሚፈልገው። ስንት ፐርሰንቱ ነው ይሄንን ያሟላው? እና ወደዛ ስለማሰብ ምንድን ነው የሚያነሳሳው? ምንስ አቅም አለው? ምንስ ባህላዊ እሴት አለው ይሄንን ለማድረግ? ላለፉት ሁለት ሺ ሶስት ሺ ዓመታት ስናይ እንደዚህ አይነት ባህላዊ እሴት አለን ወይ ነስቶ አካኪ ዘራፍ ለማለት የሚያስችል ነገር አለ ወይ ብዬ አስባለሁ። ስለዚህ ባለሙያዎቹ ደግሞ በምርምር የደረሱበት ነገር ሊኖር ይችላል። በተለይ የሀገር ውስጥ ጉዳይ ሚኒስቴር፣ ደህንነት፣ ፖሊስ ደግሞ የደረሰበት አንዳንድ ፍንጮች ይኖራሉ። በቴሌቪዥንም እናያለን። እንግዲህ እኔ ከሀገሪቱ መረጃ የበለጠ እውቀት የለኝም። እርስዎ ያምኗቸዋል? በቴሌቪዥን እና በሬዲዮ የሚተላለፉ የሽብር አድራጎት አሉ የሚባሉ ነገሮችን ይቀበላሉ በመንግስት ሚዲያ እኔ አንዳንዶቹ መቀበል የሚያስቸግሩ ናቸው። አንዳንዶቹ ደግሞ ሊሆኑ ይችላሉ። ምክንያቱም ግለሰቦቹ ያላቸው ኮንታክት እንደዚህ ነው፣ እንደዚህ ነው፣ እዚህ ደረጃ ላይ ደርሷል፣ እዚህ ደረጃ ላይ ደርሷል፣ እንደዚህ አይነት መረጃ አግኝተናል ሲሉ አላገኛቸውም ማለት አይቻልም። ሁለተኛ ደግሞ አንድ ሰው መንግስቱን በዚህም በዛም የሚጠራጠር ከሆነ ራሱ ዜግነቱ ያተያይ ዶክተር አላገኘት አለ ቅድም ዶክተር አህመድ እንዳሉት ነው አፍሪካ መንግስት ደህንነቱ እንደሚያስከብረው ሁሉ የኢትዮጵያ መንግስት ደግሞ የህዝቡን ደህንነት ማስከበር አለበት። የህዝቡን ደህንነት ሲያስከብር ደግሞ የሚያያቸው ነገሮች፣ የሚከታተላቸው ነገሮች አሉ። እነዛን ተከታትሎ ይሄ የሽብር ስራ ነው ብሎ የሚል ከሆነ ልል ባይታየኝም የሽብር ስራ ሊ ይችላል እሺ ዶክተር አህመድ ስቲር ሶስት እኔ በአጭሩ በአራት ነጥቦች ላይ ነው በአንዴ ለሀገራችን የሚሆን ነገር ሙን ብለውታል። የዓለም መንግስታት ዋና ጸሐፊ ፕሬዚደንት ኦባማም እንደዚሁም ኬሪ ባሉት መሰረት አራት ነገሮች ናቸው። በመሰረት ህገ መንግስት ካለ ህገ መንግስቱ ይከበር፣ አተረጓገሙ ህዝቡን ማስተማር፣ ከተማሩ ብህል መብታቸው በጽሁፍ በቄ አይደለም፣ ስራ ላይ ማዋል ሶስተኛ፣ የፍትህ በላይነት ፍትህ ማዘግየት አይደለም። አፋጣኝ ህግ ያስፈልጋል። አፋጣኝ ሲሆን ደግሞ ተመዛዛኝ፣ ተመጣጣኝ የሆነ ከህዝቡ ያለው እውቀት ደረጃ አድርጎ ህጉ ራሱ ከባህሪያችን ጋር አስተሳስረን መፈጸም ነው። ሌላ ሀገር የተፈጸመው ህግ እኛ ሀገር ይሰራል ማለት በዚያ መልክ ደግሞም ወስደው የአገሩ ህዝብ ህገ መንግስት ቦታ ካልተስማማኝ እንደ ሌላ ምክንያት ፈጥሮ የለም። ባህልና ህገ መንግስት የተያያዘ ነው። ሶስተኛ ሃይማኖት የግል መለያ አይደለም። በእኛ ሀገራችን ሃይማኖት የቤተሰብ የህዝቡ የአንድ መንደር ወይንም ቪሌጅ ይባላል። የአንድ አካባቢ የሚስማሙበት ነገር ቢሆን አንድ አምላክ ማምላክ ካላቸው እኔ አሁን በባለሁበት ቦታ ሃይማኖት የሌላቸው ጋራ ቀንና ማታ ውላሉ። ነገር ግን በሃይማኖት በሚመጣ ጊዜ እነሱም በምንስማማው ተስማምተን እኖራል። እነሱ እግዚአብሔርም ይኑር አይኑርም አላህ ይኑር አይኑርም ብል የራሳቸው መምሱ። ግን በተቻለኝ መጠን በለስላሳ ቋንቋ ቁርአን እንዳለው እድዑ ብለትህ አሕሰን ፈይደ ለዚ በይነከ ወበይነ ዕዳወትም ከነውን አንተም በተሻለ ቋንቋና በተሻለ ምላስ ወደ እምነትህን ጥራ እንጂ በሀይል ከገባህባቸው ታስደነብራቸዋለሁ ይላል። ስለዚህ መነጋገር፣ መነጋገር፣ መነጋገር፣ ሰላም መሰረታዊ ነው። በሰላም ደግሞ አንድ ህዝብም አንድ ሀገር ሊያድግ ይችላል። መጨረሻ ለወጣቶቹ የምፈልገው ይሄ አገር ኢትዮጵያ የምትባለም እዚህ አሜሪካን ወጣቶቻችን የራሳችን ባህልን ስናስረክባቸው ንጹህ መሆን አለበት። የሙስሊም መብቱ ማስረዳት ነው። ግን ያኛው አልቀበልም ካለ የራሱ ጉዳይ፣ ለኩም ዲኑኩም ወለዲን፣ እናንተ የእናንተ ሃይማኖት እኔም የኔ ሃይማኖት ብሎ በተቻለ ሌላ ዘዴውን ለውጦ ይችላል። ይሄ የሙስሊም ባህል ነው፣ አስተምረናል። በበኩላችን ወንድሞቻችን ክርስቲያኖቹን ደግሞም የሙስሊም የበታችነት ጊዜ አልፈዋል። እኩል ነው፣ ተመሳሳይ ሃይማኖት አለው፣ ሁሉም አንድ ነው ምንጫቸው። ስለዚህ የሃይማኖት እኩልነት ማለት የዜግነት መብት ነው። ስለዚህ አንድ ሃይማኖት ዜግነትና ብት ሃይማኖት በመንግስት አይገባም። መንግስት በሃይማኖት ጋር በአንድ በኩል ደግሞ ጣልቃ ሆኖ ይገኛል። ይሄንን የሚያስተምር ሰውዬ ጣልቃ ሆኖ ይገኛል። ስለዚህ ህዝቡ መተማመን አለበት። መተማመን አሁን የመጨረሻ ወንድሜ መተማመን መተማመን መተማመን፣ ጎረቤትን ማመን አለብን። እሱን ማመት አንተ ጎረቤት እስካላመንክ ድረስ እንቅልፍ እንኳን አይዙ። መተማመን አለብን። ይሄ ነው የኢትዮጵያ ባህል መተማመን፣ መወያየት መስማማት በአንድ እምነት ብቻ ሳንሆን በብዙ ብዙሀን ሃይማኖት፣ ብዙ ፖለቲካ አስተያየት ያለን ህዝብ ነን ብለን ማመራል። እነዚህ ናቸው መፍቶች። ቅድም ካነሷቸው አይቀር ሚስተር ባን ኪሙንም የሚያነሱት አንድ ቁም ነገር ያለው ሀሳብ አለ። ሜኒ ዬርስ ኦፍ አወር ኤክስፔሪየንስ አርቆ አሳቢነት የጎደላቸው ፖሊሲዎች፣ የአመራር መሰናከል፣ ለሰብአዊ ክብርና ለሰብአዊ መብቶች ጥበቃ ደንታቢስ መሆን ለምናገለግለው ከቆምንለት ህዝብ ከፊሉን በጣም ያስቆጣል፣ ተስፋ ያስቆርጣል ብለው ነበረ። እና ይሄ አሁን እርሶ ያሉትን የሚያጠናክር ነው የሚደጋገፍ ነገር ነው የተናገሩት ዶክተር አህመድ ከዛ በተረፈ ደግሞ የዮርዳኖስ የውጭ ጉዳይ ሚኒስትር ናስር ጁዴህም እንደዚሁ ኢት ኢዝ ኦል አባት ኤዱኬሽን ኤዱኬሽን ኤዱኬሽን ኦፖርቹኒቲ ኦፖርቹኒቲ ኦፖርቹኒቲ ኤምፓወርመንት ኤምፓወርመንት ኤምፓወርመንት ትምህርት፣ እድሎች መፈጠር እና የወጣቶች ውሳኔ ሰጭነት አቅም መጠናከር እንደ መፍትሄ ያነሷቸው ነገሮች አሉ። የችግሮቹም ምንጮች አድርገው ነው የጠቆሙት። እንግዲህ የተከበራችሁ ተወያዮች፣ ወደ ውይይታችን ማብቂያ ነው ያለሁት። አጠር አጠር ያሉ መቋጫ መልእክቶችን የምትሰጧቸው ካሉ እድሉን አንድ ጊዜ ወደ እናንተ ልመልስ ለመጨረሻ ያለ ጊዜ አቶ ተሾመ፣ የመነሻችን አርዕስት የሚስተር ኦባማ ነው፣ በሰጡት አስተያየት በሁለት ዘርፍ ታይተዋል። ነገር ግን የሰብአዊ መብት ጉዳይ ማስፋፋት፣ የሃይማኖት መቻቻል እንዲኖር ማድረግ፣ ሰላማዊ የሆነ ውይይት እንዲካሄድ ማድረግ፣ በህዝቦች መካከል የተጠናከረ ልማት ሊመጣ ይችላል። በአዲስ መንገድ መጓዝ አለብን። በነበረው መንገድ መሄድ የለብንም። እሴታችን የምንለው ነገር በሌላ አዲስ እሴት መተካት አለበት ያሉት ነገር በጣም ትልቅ ነው። እኛም ሁላችንም ቢሆን በየሀገሮቻችን፣ መንግስቶቻችንም ቢሆን ይሄንን ነገር ግምት ውስጥ አስገብተው ለህዝቦች ተቻችለው መኖር ለህዝቦች በፍቅር የበለጠ በፍቅር መኖር ማድረግ ይኖርባቸዋል። በተለይ እንደ ኢትዮጵያ ኢትዮጵያ የጀመረችው የሰላም ጉዞ የእድገት ጉዞ የልማት ጉዞ የተሳካ እንዲሆን የመንግስት መሪዎች፣ የፖለቲካ ኃላፊዎች እና በመ መንግስት መዋቅር ውስጥ ያሉ ህዝቡ፣ ሚዲያው፣ በአጠቃላይ ግለሰቦች ደግሞ ጠንክሮ መስራት ይኖርባቸዋል። አንተም ይሄንን መንገድ በመፍጠርህ በጣም አመሰግናለሁ። አመሰግናለሁ ዶክተር አህመድ። እኔ በበኩሌ ከዚህ የተሻለ መልእክት ያለኝ ቢኖር አራት ነገር እኔ አስተማሪ ነኝ፣ ህይወቴን በአስተማሪነት ያጠፋ ወጣቶቻችን መብታችን ናቸው። ወጣችን ኢንቨስትመንታችን። ማለት እኛ ለወደፊት የወጣት ሞራል መገንባት ስራ ቢቻል መስጠት ማስትክክል ለእኛ ማስተማር ከእውቀት በላይ የለም። ቁርአንም ይላል ፈሳሉ አህለ ዝክሪ ኢን ኩንቱም ላ ተዕለሙን የማታውቁት ነገር ከአዋቂዎች ጠይቁ። ማንኛውም ጥራዝ ነጠቁ የካሴት ጄኔሬሽን አለ፣ አሁን ሲዲ ጄኔሬሽን አለ። ሲዲ አይመልስም፣ ካሴቱ አይመልስም፣ ኢንተርኔቱ ራሱ ይሄ ሶሻል ሚዲያ መልስ አይሰጥም። ጎረቤትህ፣ አባትህ፣ አዋቂዎች መካከል ያሉ እኛ አሊሞች መካከላችን ያለ የውጭ ሀገር ዓሊምም ኢትዮጵያኖች አላስፈለጋቸውም ይላል በመሀከላችን አ ሊሞቻችን ማክበር፣ ማፍራት ታሪካችን በደንብ ማውቀት የእኛ የኢትዮጵያ ታሪክን እወቅ ማንነት ወጥን በታሪክ ምን አንጻር እንዳለህ ምን ሚና እንዳለህ የራስህ መብት ነው። ለወጣቶች ምልክት ንግግሬ፣ ሶስተኛ ወጣቶች ብዙ ከኛ የተሻለ ሺ አምስት መቶ ዓመት ሆነው እስልምና ሃይማኖት ከመጣ የአሁኑ የዘመናዊ ወጣቶች ያንን በስራ ላይ መተርጎም በሰላም መተርጎም በውይይት መተርጎም አለበት እንጂ እኔ ልዩ ነኝ ከሌላው ብሎ የራሴ መንገድ ካልተከተልኩም ካለ ክርስቲያንም ሆነ ሙስሊምም ሆነ በሰላም ጎሉ በሰላም ሊኖራት። ስለዚህ መቻቻል ማለት ሌላ ነገር ነው። ከዚህ በፊት አዲስ አበባ በዚህ ንግግር ላይ ሲነሳ ተስማምቶ መኖር ነው። ኮኤግዚስተንስ መቻቻል ሌላ ጉዳይ ነው። ስለዚህ አራት ነገሮች በሰላም ማመን፣ በጉርብትና ማመን፣ በእሴታችን መወያየት ነው። በዚሁ ማሳለፍ። ሽምግልና ማለት በእድሜ አይደለም አንድ ወጣቱም ለሽማግሌዎቹም ሊሸመግል ይችላል። ይሄ ነው ማለት ነው። በዚህ ነው የማምነው። የዛሬ ወጣቶች የኢትዮጵያ ሀብቶች ናቸው። እነሱ ወደ ተሳሳተ መንገድ እንዳይሄዱ በተቻለ መጠን ደንበኛው ትምህርት እንዲያገኙ ያስፈልጋል። ስራም አስከትሎ ያስፈልጋቸዋል። ግን የራሳቸውን ክብር መጠበቅ አለብን። በማሰር በመግረፍ፣ በመገለል በፍጹም ምንም ምንም መልስ የለውም ይሄ ነገር፣ በማስተማር እና በማክበር ነው። ይሄ ነው የእኔ መቼም እንግዲህ ከኢትዮጵያ ዜና ሐዋሳ ከተማ ላይ አቶ ተሾመ ብርሃኑ፣ እንዲሁም ዶክተር አህመድ ሞየን አሜሪካ ዋሽንግተን ዲሲ ውይይታችን ይቀጥላል። ለዛሬ እዚህ ላይ እናቁም። እኔም አመሰግናለሁ። አድማጮቻችን በጣም አመሰግናለሁ። ስሜን ወይ እንደዚህ የአሜሪካ ድምፅ እንደዚህ ያለ ድል ሰጠን መድረኩ በጣም አመሰግናለሁ። በጣም አመሰግናለሁ እኔም